ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመታቸውን ተከትሎ የመንግስቱን ሥራዎች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ ተወስኗል። የኮሚኒኬሽንስ አገልግሎት ነው ይህንን ያሳወቀው። በሌላ በኩል ደግሞ ዦን አፍሪክ የሚባል በፈረንሳይኛ የሚወጣ መጽሔት ፕሬዚደንቷ ሳህለ ወርቅ ዘውዴ ያላሉትን ብለዋል ብሎ ዘግቧል በሚል የመንግስቱ የኮሚኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተችተዋል። ኬኔዲ አባተ የመንግስት ኮሚኒኬሽን አገልግሎት ወቅታዊ ጉዳዮችን በተመለከተ በዛሬው ዕለት በሰጠው መግለጫ ጠቅላይ ሚኒስትር አብይ አህመድ የፓርቲያቸው ስራ አስፈጻሚ ኮሚቴ ካደረገው ውይይት በኋላ ወደ ጦር ግንባር እንደሚዘምቱ በገለጹት መሰረት በትናንትና ዕለት መዝመታቸውን አረጋግጧል። መግለጫውን የሰጡት የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ የጠቅላይ ሚኒስትሩን መዝመት ተከትሎ መደበኛ ስራዎችን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ መወሰኑን ተናግረዋል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከትላንትናው ዕለት ማሌዳ ጀምሮ ከጦር ኃይሉ ጎን ተሰልፎ አመራር እየሰጡ ይገኛሉ። የተለያዩ የፖለቲካ ፓርቲ አመራሮች የብልጽግና ፓርቲ አመራሮችን ጨምሮ ወደ ግንባር ተንቀሳቅሷል። ሌሎችም እየተንቀሳቀሱ ይገኛሉ። አንዱን ይዞ ሌላውን አንጠልጥሎ እንዳይሆን ከፊሉ አመራር ደግሞ ከጦርነት ባልተናነሰ መልክ ከፍተኛ ጥረት የሚጠይቁ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስራዎች ስላሉ ከፊሉ አመራር ይህንኑ ስራ እንዲሰራ ተወስኗል። በዚህም መሰረት ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ይህንኑ እያስተባበሩ እንዲቆዩ ተወስኗል። የጠቅላይ ሚኒስትሩ ውሳኔ በተለያዩ የህብረተሰብ ክፍሎች ላይ መነቃቃትን መፍጠሩንም የገለጹት ዶክተር ለገሰ ለዚህም አትሌቶችንና የኪነ ጥበብ ባለሙያዎችን ጨምሮ ሌሎች አካላትም ዘመቻውን ለመቀላቀል መወሰናቸውን በማሳያነት አንስተዋል። የጠቅላይ ሚኒስትራችን ውሳኔና ጥሪን ተከትሎ የተለያዩ የህብረተሰብ ክፍሎች ማለትም የተለያዩ የፖለቲካ ፓርቲ አመራሮችና አባሎቻቸው፣ የተለያዩ አትሌቶች፣ የኪነ ጥበብ ባለሙያዎች፣ የህዝብ ተወካዮች ምክር ቤት አባላት እንዲሁም የቀድሞ ጦር ሰራዊት አባላትና የመሳሰሉት ስሜታቸውን አንጸባርቋል። ውሳኔውና ጥሪው በአጠቃላይ በህብረተሰቡ ውስጥ በህብረተሰቡም ሆነ በወገን ጦር ላይ ከፍተኛ መነቃቃትን ፈጥሯል። የአፍሪካ ህብረትና ዩናይትድ ስቴትስን ጨምሮ የተለያዩ አካላት ለዲፕሎማሲያዊ መፍትሄ ጥረት ማድረጋቸውን በቀጠሉበት በአሁኑ ወቅት ጦርነቱ ይበልጥ እየተፋፋመ ይገኛል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን በኢትዮጵያ የነበራቸውን ቆይታ በተመለከተ ትናንት በሰጡት መግለጫ የኢትዮጵያ ተፋላሚ ኃይሎች ከወታደራዊ ግጭት ወደ ድርድር ሂደት እንዲሸጋገሩ ለማድረግ በሚደረገው ጥረት መጠነኛ መሻሻል መኖሩን ቢገልጹም፣ መሬት ላይ ያለው እውነታ ግን ይህን ጥረት ከባድ እንደ እንደሚያደርገው አልሸሸጉም። በሁለቱም ወገን ውጊያውን በበላይነት ለማጠናቀቅ የሚደረጉ እንቅስቃሴዎች የቀጠሉ ሲሆን የኢትዮጵያ መንግስት ኮሚዩኒኬሽን ሚኒስትሩ ዶክተር ለገሰ ቱሉም በዛሬው መግለጫቸው ለጠቅላይ ሚኒስትሩ የክተት ጥሪ መላው የኢትዮጵያ ሕዝብ ምላሽ እንዲሰጥ ጠይቀዋል። ሚኒስትሩ ባነሱት ተያያዥ ጉዳይ ከህወሀት ጋር ወግነዋል ያሏቸው አንዳንድ የውጭ መገናኛ ብዙኃን ኢትዮጵያን በተመለከተ የሚሰሩት የሐሰት ዘገባ ተባብሶ ቀጥሏል ብለዋል። ለዚህም ዣን አፍሪክ የተባለ የፈረንሳይ ያ መጽሄት ፕሬዚደንት ሳህለ ወርቅ ዘውዴ ያላሉትን እንዳሉ በማስመሰል አውጥቷል ያሉትን ሪፖርት በማሳያነት ጠቅሰዋል። አንዳንድ የውጭ ሚዲያዎች የኢትዮጵያን ክፋት ለማየት ያላቸው ምኞት ጣራ የነካበት ወቅት ላይ እንገኛለን። በሐሰት ወሬ ህዝቡን ለማሸበር በተደጋጋሚ ከመሞከራቸውም ባለፈ አሁን አሁን ደግሞ ከግራጫ ውሸት ወደ ነጭ ውሸት እየተሸጋገሩ ይገኛሉ። መሪዎች ያላሉትን እንዳሉ በማስመሰል ያላደረጉትን እንዳደረጉ አድርገው መጻፍ ጀምሯል። በቅርቡ እንኳን ዣን አፍሪካ አፍሪካን ሪፖርት የተባለ የፈረንሳይ መጽሔት ክብርት ፕሬዚዳንት ሳህለወርቅ ዘውዴ ያላሉትን እንዳሉ አድርጎ በአመራሩ መካከል ከፍተኛ ክፍፍል እንዳለ አስመስሎ ያቀረቡበት ሁኔታ አለ። ክብርት ፕሬዚዳንቷ ከነዚህ መጽሔት አዘጋጆችም ጋር አይተዋወቁም፣ መጽሔቱንም አያውቁም። ስለዚህ ይሄ የሚያሳየን ኢትዮጵያ ላይ የሚሰሩ ኃይሎች ምን ያህል ከፍተኛ ክፋት ውስጥ የገቡ እንደሆነ የሚያስገነዝብ ነው። መጽሔቱ ያቀረበው ጽሁፍ በኢትዮጵያ አመራሮች መካከል መከፋፈል ያለ ለማስመሰል የተደረገ ሙከራ ነው በማለት በጽሁፍ ባወጡት ምላሽ የተናገሩት ፕሬዝደንት ሳህለ ወርቅ ዘውዴም የመጽሔቱን ሪፖርት ካዘጋጀው ጸሐፊ ጋር ተገናኝተው እንኳን እንደማያውቁ በመግለጽ አስተባብለዋል። በሌላ በኩል ዣን አፍሪክ የተባለው የፈረንሳይኛ መጽሔት በጉዳዩ ላይ ምላሽ እንዲሰጠን በስልክና በኢሜል ጥያቄ ያቀረብን ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ምላሻቸውን አላገኘንም። ምላሽ እንዳገኘን ይዘን እንመለስ እንመለሳለን። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ በዛሬው መግለጫቸው የተለያዩ ሀገራትና ዓለም አቀፍ ተቋማት ከወቅታዊው ሁኔታ ጋር በተያያዘ ዜጎቻቸውንና ሰራተኞቻቸውን ከኢትዮጵያ ለማስወጣት ስለጀመሩት እንቅስቃሴም አንስተዋል። ዩናይትድ ስቴትስን ጨምሮ አንዳንድ ሀገራትና ኤምባሲዎቻቸው ዜጎቻቸውን ለማስወጣት ቢወስኑም አብዛኛው ተግባራዊ አለማድረጋቸውን የገለጹት ሚኒስትሩ ውዥንብር ብለው የገለጹትን ዜጎችን የማስወጣት ሀሳብ አሸባሪ ካሉት አካል ጎን የመሰለ እርምጃ እንደሆነ አመልክተዋል። የአሜሪካ ኤምባሲውን፣ ሌሎች ኤምባሲዎች ደህንነት አልተሰማንም ካሉ፣ ለሰራተኞቻቸው ምቹ ሁኔታ የለም ካሉ፣ በየትኛውም ጊዜ መውጣት መብታቸው ነው። ስለዚህ አራት ሰዓት በሩ ክፍት ነው፣ የሚከለክል የለም። ኢትዮጵያ ግን ሰላሟን፣ ደህንነቷን ይዛ ትቀጥላለች። የኤምባሲዎቹ መኖር የኢትዮጵያን ደህንነት አረጋግጥም። ኢትዮጵያን ደህንነታቸውን፣ ሰላማቸውን፣ አንድነታቸውን የሚያረጋግጡት በራሳቸው ጥረትና በክንዳቸው ብቻ እንደሆነ መታወቅ አለበት። ስለዚህ አንዳንዶቹ ይህን መግለጫ ቢያወጡም እስከ ዛሬ ድረስ የተወሰኑት ካልሆኑ በቀር አብዛኞቹ አልወጡም። ስለዚህ በአዲስ አበባ ከተማም ብቻ ሳይሆን በተለያዩ የሀገሪቱ አካባቢዎች እንቅስቃሴ እያደረጉ እንገኛለን። ስለዚህ እንዲህ አይነቶቹ ውዥንብሮች በአንድ ወይ በሌላ መልኩ ኢትዮጵያን ለማጥቃት ከአሸባሪው ጎን ጋር የመሰለፍ ጋር ተያይዞ መወሰድ ይኖርበታል። አሜሪካውያን ከኢትዮጵያ ለቀው እንዲወጡ በተደጋጋሚ ያሳሰበው በአዲስ አበባ የሚገኘው የሀገሪቱ ኤምባሲ ትናንት ባወጣው መግለጫ በኢትዮጵያ የሽብር ተግባራት ሊፈጸሙ እንደሚችሉ በመግለጽ ማስጠንቀቂያም ሰጥቷል። የሀገሪቱ ውጭ ጉዳይ ሚኒስቴርም በኢትዮጵያ ያለው ሁኔታ አሳሳቢ መሆኑን ጠቅሶ ያሉትን የንግድ የአየር ትራንስፖርት አማራጮች በመጠቀም አሜሪካውያን በአስቸኳይ እንዲወጡ ማሳሰቡም የሚታወቅ ነው። በሌላ በኩል የጸጥታ አካላት ከህዝቡ ጋር በመቀናጀት ባከናወኗቸው ተግባራት ስጋት ሊሆኑ የሚ የሚችሉ ሁኔታዎችን መቆጣጠራቸውን የገለጸው የአዲስ አበባ ከተማ አስተዳደር በአሁኑ ወቅት ከተማዋ እንደ ወትሮው ሁሉ ሰላማዊ ስለመሆኗ በከተማዋ ለሚገኙ ዲፕሎማቶች ትናንት በሰጠው ማብራሪያ መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ